ልጅ ታሪክ ዛሬ በዓለማችን በጥጋብ ምክንያት ከእግዚአብሔር ለሚርቁትና ለሚለዩት ሰዎች ሁሉ ታላቅ ምሳሌ ነው። ቅዱስ ወንጌል እንዳስተማረን፣ ቅድም በምንባቡ እንደሰማነው ይህ ታላቅ አባት ሁለት ልጆች ነበሩት። ታላቅና ታናሽ ናቸው። ታናሹ አባቱን ከሚደርሰኝ ነገር ሁሉ የእኔ ድርሻ የሆነውን ሀብት ከፍለ ከአንተ ካባት የሀብት ድርሻዬን ስጠኝ፣ እኔ ወደምፈልገው ሀገር ሂጄ በምንፈልገው መንገድ ራሴን እድሌንም በእኔ መንገድ ወስኜ መምራት ፈልጋለሁ እና ስጠኝ ብሎ ንብረቱን ተካፈለ። ከአባቱ ቤት የያዘውን ሀብቱን ንብረቱን ይዞ ወደ ሩቅ ሀገር ሄደ። በሄደበት ሀገር ንብረት ስለነበረው ወዲያው ብዙዎች ተቀበሉት። ግን መልካም ሰዎች አልነበሩም። የያዘውን ሀብቱን እስኪጨርሱ ድረስ በዚህ ሰው ንብረት በሉ፣ አብረው ጠጡ፣ አብረው አብረው አመነዘሩ፣ አብረው ሰከሩበት። ንብረቱ አለቀ፣ ገንዘቡን በተነ፣ ሁሉንም ከሰረ። ሀብቱና ንብረቱ ካለቀ በኋላ በዚያ በሄደበት አገር ጽኑ ረሃብ ሆነ። ረሃቡን ለመመከት ስላዳገተው ሀብቱም ስላለቀ ይጨነቅ ጀመር። እንደ መፍትሄ ያደረገው እሪያ ጠባቂ መሆንን ነበር። ስለዚህ ከአንድ አህዛባዊ ባለጸጋ ሪያ የሚያሰማራና የሚጠብቅ ይሄ እሪያ የአሳማዎች እረኛ ሆኖ በበረሃ መዋል ጀመረ። ውሎ ሲመለስ የሰው ቤት ስለሆነ አጥጋቢ ምግብ አይሰጠውም ነበር። ስለዚህ በበነገታውም እሪያዎች ጋር ተመልሶ ሲሰማራ እጅግ ስለሚርበው ሪያዎች የሚበሉትን የበረሃ ፍሬ ተረርቃመውን ለመብላት ሙከራ ያደርግ ነበር ግን አሳማዎቹ እየተሻሙ ይበሉበት ስለነበረ ረሃቡን ማስታገስ ህይወቱንም መካስ አልቻለም። ረሃብ ሲጸናበት ከአሳማዎች ጋር ተሰማርቶ ባለበት ምድረ በዳ ውስጥ አንድ መልካም ነገር በውስጡ ተፈጠረ። ያም መልካም ነገር ያ ልጅ የት ላይ እንደወደቀ፣ ምን ላይ እንዳለ፣ ምን እያደረገ እንደሆነ፣ ምን አይነት መከራ ላይ እንዳለ ወደ ልቡ ተመልሶ ማሰቡ ነው። ወንጌል ወደ ልቡ ተመለሰ ይላል። እንግዲህ ጥጋቡ ልቡን ነስቶት ነበር ማለት ነው። ከአባቱ ጋራ በነበረበት ጊዜ በእንዴት ያለ ምቾት እንደሚኖር እንዳያስታውል ልቡ ተይዞ ነበር ማለት ነው። ሀብቱ ንብረቱ ልቡን ጋርዶት ነበር ማለት ነው። የአባቱን ጸጋና ሀብት በረከት እንዳያስታውል ልቡ ተይዞ ነበር ማለት ነው። አይነ ልቦናው ተጋርዶ ነበር ማለት ነው። በረከቱን አያይም እድሉንም አልተገነዘበም ነበር ማለት ነው። አሁን ግን መከራው ወደ ልቡ እንዲመልስ እንዲመለስና እንዲያስተውል እድል ሰጠው። የአባቱን ቤት ሰራተኞች አስታወሰ። እኔ የዚህ ሰራተኛነት ተቀጥሬ የምኖርበት አገር የምበላው አላገኝም፣ የአባቴ ቤት ሰራተኞች ግን በልተው ጠግቦ ከፊታቸው የሚነሳው ማዕድ እንደሞላ ነው። አቤት አቤት፣ እንዴት ደስ ይላል ብሎ ተደሰተ የአባቱን ቤት ሰራተኞች እያስታወሰ እሱም የእነሱ እድል ፈንታ ፈንታው ቢሆን ደስ እንደሚለው አሰበ ልጅነቱን በሚገባ ያልተጠቀመውና በጥጋብ ምክንያት እድል ፈንታውን ተካፍሎ የሄደው ይህ ልጅ የአባቱ አሽከሮች ምን አይነት ጥሩ ቦታ ላይ እንዳሉ ታየው አዎ የያዝነውን መልካም ነገር በጊዜው ማስተዋል አይሆንልን ስናጣው ነው የሚታየ። ከዚያ በኋላ እንዲህ አለ፣ ወደ አባቴ እሄዳለሁ። አለ ወደ አባቴ እሄዳለሁ። ወደ አባቴ ምጄ ልጅ ሳይሆን አሽከር ሆኜ መኖር እፈልጋለሁ። በእኔ አባት ቤት ልጅ መሆንማ የመታደል መታደል ነው። አሽከር ሆኖ መኖርም እጅግ በጣም ትልቅ እድል ነው እና የአባቴ አሽከር ሆኜ ልኖር ብሎ አሰበ። ያለውን ሁሉ አደረገ። ወደ አባቱ ገሰገሰ አባቱ አገኘው፣ ከሩቅ አየውና ሳመው፣ ድግስ አስደገሰለት፣ ልብሱን አስለወጠለት፣ ለእግሩ ጫማ፣ ለጣቱ ቀለበት እንዲደረግለት አዘዘ ነው የሚለው ታሪኩ። ባጠቃላይ ይህን በዝርዝር ስናየው ታላቁ ልጅ የመላእክት ምሳሌ ሲሆን፣ ታናሹ ልጅ የአዳም ምሳሌ ነው። የሰው ልጆች ሁሉ ምሳሌ ነው። የሚገርመው በዚህ ታሪክ ውስጥ መጨረሻ ላይ ለታናሹ ልጅ በተደረገው ግብዣና ድግስ ምክንያት ታላቁ ልጅ አንጎራጉሮ ነበረ። እንዴት ይህን ያክል ንብረት ላጠፋ ልጅ ይህን ያክል ይደገስለታል ብሎ ነገር ግን አባትየው በፍቅርና በትትና ታላቅ ወንድሙን የእኔ አባትን ንብረት ሁሉ ያንተ ነው፣ ይህ ወንድምህ ግን ሞቶ ስለተነሳ ጠፍቶ ስለተገኘ ነው ብሎ አስረድቶ ወደ ቤቱ እንዲገባ አድርጎታል። ያም የእግዚአብሔር ምሕረት በእውነት ከመላእክትም ሁሉ አእምሮ በላይ መሆኑን የሚያስገነዝበን መልእክት ነው። ይልቁንም በመነሻችን ላይ ያስታወስናቸው ጸሐፍትና ፈሪሳውያን ኃጢአተኞች ወደ እግዚአብሔር መንግስት ሲመለሱ አይተው ስላንጎራጎሩ፣ እናንተማ የእኔ ለመሆን ከወሰናችሁ የእኔ ናችሁ። የእኔ የሚያባታችሁ ንብረት የእናንተ ነው። እነዚህም ወንድሞቻችሁ እንደናንተ ሊመለሱና ሊድኑ ይገባል ማለቱን የሚያመለክትን ምሳሌ ነው። እንግዲህ ይህ ምሳሌ የሚያስተምረን ምንድን ነው? አንደኛ ንብረቱን ተካፈለ ነው የሚለው። ንብረቱን ተካፈለ አዳምን ያሰብን እንደሆነ ነፃነቱን ተጠቅሞ ከእግዚአብሔር ተለይቶ አምላክ ለመሆን ሽቶ እግዚአብሔር በሰጠው አካሉ ቆርጦ በልቶ እግዚአብሔር በሰጠው ነፃነት ምርጫውን ለራሱ ፈቃድ አስገዝቶ ለክፉ ተሰጥቶ ነበረ። ዛሬ እኛን በተመለከተ ደግሞ ሁላችን እግዚአብሔር ልጆች እንድንሆን ጠርቶናል። የሱ ልጆች ነን። ሁላችን ንብረታችንን ካባታችን ያገኘነውን አካላችንን አእምሮአችንን፣ ነፃነታችንን፣ ጤናችንን፣ ሀብታችንን፣ ሁለንተናችንን እግዚአብሔር የሰጠንን ነገር ለእኛ ፍላጎትና ጥቅም ብቻ የምናውለው ከእግዚአብሔር ፈቃድ ለመለየት ምክንያት የምናደርገው በገዛ አካሌ፣ በገዛ ሀብቴ፣ በገዛ ጤንነቴ፣ በገዛ ነጻ ፈቃዴ ብለን ወደምንፈልገው የምንሄድ ከሆነ እኛ የምንመስለው ያን ከአባቱ ቤት ሳለ የነበረውን በረከት ለማየት ልቡ ተደፍኖ የነበረውን ሲራቆትና ሲራ ወደ ልቡ የተመለሰውን መከራ እንጂ በረከት የማያስደስተውን ልጅ እንመስላለን። ይህ ልጅ ከአባቱ ንብረቱን ተካፈለ። ብዙዎቻችን ይህን እያደረግን ነው። ዛሬ ከእግዚአብሔር የተሰጠንን ነጻነት ተጠቅመን እድል ፈንታችን እኛን እንምንወስነው ብለን የወንጌልን ቃል ባለመስማት፣ የቤተ ክርስቲያንን ድምፅ ባለማዳመት፣ እግዚአብሔርን ባለማታዘዝ ከአባታችን ከእግዚአብሔር ርቀን እንደ ፈቃዳችን የምንኖር በራሳችን አቅጣጫ የምንጓዝ እግዚአብሔር የሰጠንን አካልና ንብረት ለፈለግነው ዓላማ ብቻ የምናውል ለዝሙት፣ ለርኩሰት፣ ለአመፅ፣ ለሌላ ሜስ ጋርባና የምንጠቀምበት ከእግዚአብሔር ማዕድ የራቅንና የኮበለል የራሳችን እድል በራሳችን ነው የምንወስነው ብለን ከአባታችን ይልቅ ስለ ራሳችን እኛ መልካም የምናስብ የሚመስለን ዘዎች ነን። ነገር ግን ከአባታችን ከእግዚአብሔር ጋራ በሱ ክብርና ፍቅር መኖር ለኛ የተሻለ ነገር ነው። ይህ ልጅ ንብረቱን ከተካፈለ በኋላ የአባቱን ንብረት ይዞ ወደ ሩቅ አገር ሄደ ይላል። ይሻለኛል ወዳለው ዛሬ ብዙዎቹ ከእግዚአብሔር ይርቃሉ፣ ከቤተ እግዚአብሔር ይርቃሉ። የለም እኔ በእግዚአብሔር ቤት አካባቢ ከመገኘትና ከመታየት በዓለም መኖር ነው ሰላም የሚሰጠኝ እሚመቸኛ ነው፣ ነፃነት የማገኘው በዚያ ነው፣ እንደፈለግኩት የምሆነው በዚያ ነው ብለው እግዚአብሔር የሰጣቸውን ሀብትና ንብረት እንዲሁም ሙሉ አካልና አይምሮ ጤንነትና ነፃ ፈቃዳቸውን ይዘው ከእግዚአብሔር ይኮበልላሉ። ከቤተ እግዚአብሔር ይርቃሉ፣ ከወንጌል ማዕድ ይርቃሉ። የራሳቸውን ሕይወት በራሳቸው አቅጣጫ ለመምራት ይወስናሉ። ነገር ግን መጨረሻቸው ከባድ ነው የሚሆነው። ወገን ሆይ ይህን አስተውል፣ ይህን ተገንዘብ። ከእግዚአብሔር ርቀሃል ወይ? ከእግዚአብሔር ሸሽተሃል ወይ? ወገኖቼ ወደ እግዚአብሔር ልንቀርብ እንጂ ልንርቅ አይገባም። እግዚአብሔር በሰጠን መልካም ነገር ወደ እሱ እንጠጋ እንጂ አንራቅ ከእግዚአብሔር ርቆ ሰላም የለም ከዚያ ከአባቱ ቤት የያዘውን ንብረትና ሀብት ወስዶ በባዕድ አገር በተነው ነው የሚለው ወንጌል በተነው ወስዶ ሁሉም ከበበው አለባበሱ ሁኔታው ከደና ቤት እንደወጣ ብዙ ሀብት እንዳለው ስለሚያመለክት የደና ቤት ልጅ እንደሆነ ስለሚያሳይ ሁሉም ከበቡት ያለውን እስኪናጠቁ ድረስ ዘማዎቹ ጓደኛቸው አደረጉት ጠጮቹን ጓደኛቸው አደረጉት ዘፋኞቹን ጓደኛቸው አደረጉት። ከዘፋኞች ጋር ዘፈነበት፣ ከጠጮች ጋር ያባቱን ሀብት ጠጣበት፣ ከዘማዎች ጋርም አመነዘረበት። ንብረቱ በሙሉ ተበተነ ይላል። ከእግዚአብሔር ስንርቅ እኛም እንዲያ ነው የምንሆነው። ልጅነታችን፣ ጸጋችን፣ ሃይማኖታችን፣ ጤንነታችን፣ ውሳጣዊ ስሜታችን፣ ሞራላችን እንዲሁም ደግሞ ያለን የውስጥ ነፃነትና ክብር በሙሉ ይበተናል። ሰላማችን ይወሰዳል። ከክፉዎች አድራጊዎች ጋር የምናሳልፈው ጊዜ ለክፉ ጊዜ ያዘጋጀናል። ይህ ልጅ ንብረቱን ሁሉ በተነ፣ አጠፋ ነው የሚለው። ከዚያ በኋላ ሁሉን ከሰረ ይላል ወንጌል። ሁሉን ከሰረ። የከሰረው ገንዘቡን ብቻ አይደለም፣ አይምሮውንም ከሰረ። አይምሮውንም ከሰረ፣ ሰላሙንም ማጣ ሁሉን ከሰረ፣ ተራበ፣ ተጠማ፣ ተቸገረ። ሁሉን ከከሰረ በኋላ ደግሞ ትመቸኛለች፣ ትቀበለኛለች ያላት ሀገር የመከራ ምድር ሆነችበት። በተሰደደበት አገር ረሃብና ጽም አጋጠመው፣ ድርቅ ሆነ ረሃብ ሆነና የሰቆቃ ኑሮ መኖር ጀመረ ይላል። ከዚያ በኋላ ጭንቀት ያዘው፣ ምን ይብላ ምን ይጠጣ፣ ከደህና ቤት የወጣው ምን ይልበስ፣ ልብሱም አለቀ ጫማውም አለቀ፣ አካሉ አለቀ፣ ንብረቱ አለቀ። ዘመድም የለው ወዳጆቹ ሁሉ ንብረቱ ሲያልቅ ራቁት ራቁቱን ብቻውን፣ ያለ ሰው፣ ያለ ሰላም፣ ያለ ሀብት፣ ያለ ንብረት፣ ያለ አባት፣ ያለ ወገን ቀረ። ጥጋብ እንዲህ ያደርጋል። በጥጋብ በእልክ የሚሰራ በደል ከእግዚአብሔር ይለያል፣ ሕይወትን ያከስራል፣ እርቃንን ያስቀራል፣ ከእግዚአብሔር ያርቃል ሁሉን ያሳጣል። የረሃብ አዋጅ ያሳውጃል። መንፈስንም ስጋንም ያስርባል። አይምሮንም ያስርባል። የውስጥ ጭንቀትንም ያመጣል። ስለዚህ ይህ ሰው በታላቅ መከራ ውስጥ ወደቀ ነው። የሰላም ጌታ፣ የሕይወት ጌታ ይህን ሰው በእንዴት ያለ መንገድ እንደሚምረው የሚያስገነዝበውን ሌላ መልእክት እናያለን። ከዚያ በኋላ ይህ ይጨነቅ የነበረው ሰው አንድ አማራጭ ወሰደ። የወሰደው አማራጭ እንዴት ያለ ነው? ከጭንቀቱ ብዛት የተነሳ እሪያ ለመጠበቅ ከአንድ አህዛባዊ ባለጸጋ የሪያ እረኛ ሆኖ ለመቀጠር ወሰነ። አደረገው። ሂዶ ተቀጠረ። ግን የዕለት እራትና እንዲሁም መዋያ የሚሆን ምሳ እስኪጠግብ ማግኘት አልቻለም። ሪያዎችን እየጠበቀ ያለ ሪያዎች የሚበሉትን የበረሃ ፍሬ ለመብራት እንኳ ቢሞክር ሪያዎቹ የተሻሙ ይመገቡት ስለነበረ ማግኘት አልቻለም። ያ ከዚያ የበረከት ማዕድ ከቅዱሱ አባቱ ቤት ከባለጸጋው ቤት የወጣው ልጅ በአሽከርነት ተቀጥሮ ራሱን መርዳት፣ ሆዱንም ማጥገብ አልቻለም። ከዚህ አልፎ ተርፎ ከሚጠብቃቸው እረኝ አሳማዎች ጋር እንኳ ተመግቦ በሰላም ለመዋል አልሆነለት። የእሪያዎቹ ምግብ ተመኘ፣ አቅም አጥቶ እሪያዎች በርትተው በሉበት። ይህ ሁሉ መከራ ሲነባበርበት ከአሳማዎች ጋር እድል ፈንታው ሲሆን ትቶት የወጣው የአባቱ ቤት ትዝ አለው፣ ወደ ልቡ ተመለሰ። እንዴት ጠግበው እንደነበር ከእንዴት ያለ በረከት እንደወጣና እንደተለየ አስተዋለ። ወደ ልቡ ተመልሶ ትዝ ያለው የእሱ የልጅነት ጸጋማ ከዚያ በላይ ነው። በአባቱ ቤት አሽከሮች ሁነው የሚሰሩት ሰራተኞች ከተመገቡ በኋላ ከፊታቸው ተርፎ የሚነሳው ማዕድ እጅግ በጣም የመላ ነበር። እኔ እዚህ ሀገር አሳማ እየጠበቅኩ ስመለስ የምበላው አጣለሁ። የእኔ አባት ሰራተኞች ግን የሚመገቡት ምግብ እነሱን አጥግቦ እቃው እንደመላ ነበር የሚነሳው ለምንድነው እንደው ተነስቼ ወደ አባቴ ቤት የማልሄደው የአባቴ ሰራተኛ አልሆነው አለ ከዚያ በኋላ መልካም ውሳኔ ወሰነ ተነስቼ ወደ አባቴ ሄዳለሁ አለ ከአሳማ ጋር መዋሉ መረረው ክፉ ኑሮ ሰለቸው መከራው ተሰማው እርቃኑ ተሰማው ድህነቱ ታየው ውርደቱ ታየው ከየት ወደ የት እንደሄደ አወቀ ኪሳራውን ተመለከተ ዛሬም በእውነት እንደ ጠፋው ልጅ የት ላይ እንደወደቅ ልናውቅ ይገባል። ወደ ልባችን ልንመለስ ይገባል። ከእግዚአብሔር ጋር ስንኖር ብዙ መልካም ነገር አለ። ከእግዚአብሔር ስንለይ ግን ወደ ታላቅ መከራ ውስጥ ነው የምንገባው። የሚሻል መስሎን እድል ፈንታችን ከክፎች፣ ከጠጮች፣ ከአመንዝራዎች፣ ከቀማኞች፣ ከሌቦች፣ ከጉቦኞች፣ ከዘረኛዎች፣ ከነገረኛዎች፣ ከሚያድሙት ጋራ አድርገን ስንሄድ ህይወታችን ነው የምንጎዳው። ያ ኑሮ ሊሰለችን ይገባል። ከአሳማዎች ጋር የተሰማራንበት፣ ከዓለማውያን ጋር የምንኖርበት፣ ከክፉዎች ጋር ክፉ ሁነን የኖርንበት ክፉ ጊዜ፣ ከአመፀኞች ጋር የጨፈርንበት የአመፅና የርኩሰት ጊዜ ሊበቃው ይገባል። ሁላችን ወደ ልባችን ልንመለስ ይገባል። እኔ ክርስቲያን ስሆን፣ ክርስቶስ የሞተልኝ ስሆን፣ የከበርኩ ፍጥረት ስሆን፣ የእግዚአብሔር ልጅ ስሆን ለምን ድነው በእንዲህ ያለ ህይወት የምኖረው የአሳማዎችም ምግብ ለምን እመኛለሁ? ለምን በምድረ በዳ ተሰደድኩ? ለምን ስራቁቴን ሄዳለሁ? የእግሬ ጫማ ለምን አለቀ? የለበስኩት ልብስ ከላይ ላይ ለምን አለቀ? ለምን ወደ አባቴ ቤት አልመለስም? ልንል ይገባል። ይህ ልጅ ወሰነ፣ ተነስቼ ወደ አባቴ ሄዳለሁ። ዛሬም ሰው ሁሉ ለምን ወደ እግዚአብሔር አልመለስም? ከበረከቱ ማዕድ ለምን አልጠግብም? ከሱ አገልጋዮቹ እንዳንዱ ለምን አልሆንም? ልል ይገባዋል። ይሄ ለሁላችን የሚያስፈልግ ታላቅ ውሳኔ ነው። ወደ አባቱ ለመሄድ ወሰነ። ከአሽከሮች እንዳንዱ ቁጠረኝ፣ በሰማይ እግዚአብሔርን በምድር አንተን በድ እያለሁ ልጅ ልሆን አይገባኝም፣ አንተ አሽከር አድገ ተቀበለኝ እያለ ሄደ። አካሄዱ የተለየ ነበር። ሲወጣ ከአባቱ ቤት መልካም ለብሶ ብዙ ገንዘብ ይዞ ደስ ብሎት የቀና አካል ብሩ የሆነ ፊት ኑሮት ነበር የወጣው አሁን ግን ጫማው አልቆ ልብሱ አልቆ እርቃኑን ባዶውን ተጎሳቅሎ ነው የተመለሰ። ነገር ግን አባቱ ልጁን ያስበው ነበር። ልዤ በሕይወት ይኖር ይሆን? ሙቶ ይሆን ወይ ሲኖር ይሆን እያለ ያስብ ነበርና ገና ከሩቅ ሲያየው አባቱ አየውና ተደሰተ። አቅፎ ሳመው ይላል። ሩጦ ሂዶ አቀፈውና ሳመው። አንተ ልዤ እኔ ሞት ከመስሎኝ ነበረ አለህን? ጠፋህ ብዬ ነበረ ተገኘህን? ብሎ አቅፎ ሳመው። ወዲያውም አሽከሮቹን ብሎ የሰባውን ረዱለት ለልዤ ድግሱን ደግሱ፣ የወይን ጠጁን ጣሉ፣ ለጣቱ ቀለበት፣ ለእግሩ ጫማ፣ ለአካሉ ልብስ ስጡት፣ ገላውን እጠቡታል። ይገርማል የሚል ሰው የሚቀምሰው ያልነበረውን ያን ጥጋቡ እርቃኑን ያስኬደውን በባዶ እግሩ ያራመደውን ራቁቱን ያቆመውንና አጥሙ እስኪቆጠር ለችግር የዳረገውን ያን አጥፊ ልጅ ያጠፋውን ንብረት አባት ሳይቆጥር እንደገና ለጣቱ ቀለበት፣ ለእግሩ ጫማ፣ ለአካሉ ልብስ አዘዘለት። ባጠፋው ጥፋት ሳይሆን በመመለሱ ተደስቶ ያለውን ንብረቱንም አረደለት። በጎቹ ታረዱ፣ ከብቶቹ ታረዱ። ድግሱ ተደገሰና ጎረቤት ተጠርቶ ደስታ ሆነ። እጅግ በጣም ደስ የሚያሰኝ ነገር ነው። አባቱ ፊቱን አክፍቶ አንተ ንብረቴን ሁሉ አባክነ ከየት ነው አሁን የምትመጣው? ተመለስ ወደዚያ ወደ ነበርክበት ሳይል በብሩህ ገጽ ተቀበለው። አምላካችን እግዚአብሔር ከኃጢአት ስንመለስ እንዲህ በብሩህ ገጽ የሚቀበል የርህራሄና የፍቅር አምላክ ነው። ማያዊ ባነ የእኛ ጌታ በዚህ ላይ የምንመለከተው ሌላው ነገር አባቱ ከሩቅ አይቶ ልጁን ተቀብሎ ይህን ድግስ እንዳስደገሰለት ነው። ይህ ሁሉ ምሳሌ ነው። ይህ አባታችን እግዚአብሔር ነው። በጥጋቡ የሸሸው ልጅም እኛንን ከኃጢአት በኋላ የሚያጋጥመን መከራም ይህን የሚመስል አሰቃቂ የረሃብ፣ የራቁትነት፣ የችግር፣ የውርደት መከራ ነው። የዚህ ልጅ መመለስ በንስሐ ወደ እግዚአብሔር የመመለሳችን ምሳሌ ነው። ይህ ልጅ ሲመለስ አባቱ በብሩህ ገጽ መቀበሉ እኛም ከዝሙት፣ ከርኩሰት፣ ከስርቆት፣ ከአመጽ፣ ከክህደት ተመልሰን ወደ እግዚአብሔር ስንመጣ እግዚአብሔር በብሩህ ገጽ እንደሚመለከተን እንደሚቀበለን የሚያሳይ ነው። የጣቱ ቀለበት የሃይማኖት ምሳሌ ነው። ፍሪዳው ደግሞ የስጋው የደሙ ምሳሌ ነው። የእግሩ ጫማ የወንጌል ምሳሌ ነው። በንስሐ ስንመለስ እንቅፋት እንዳይመታን ወንጌልን ልንጫማ እንዳይርበን ስጋውን ደሙን ልንቀበል እንዳንራቆት በልጅነት የጸጋ መንፈስ ቅዱስን ልንለብስና ልንጎናጸፍ ያስፈልገናል። ያ ከሆነ ነው መመለሳችን እውነት የሚሆነው። ይህ ልጅ እኔ አሽከር ልሆን ይገባኛል እያለ አሽከር ለመሆን መጣ። አባቱ ግን ርኅሩ ስለሆነ እንደ አሽከሮቹ አድርጎ ሳይሆን የቀደመ ልጅነቱን መልሶ በልጅነት ተቀበለው። ሳይገባኝ ነው የመጣው። እኔ አሳዝኝሃለሁ፣ እኔ በድያሃለሁ፣ ስምህን አሰድቤያለሁ፣ ደምህን ረግጬ ሂጃለሁ፣ የሥጋህን መቆረስ መስቀልክን አልተመለከትኩም። በበደል ላይ በደል እሰርቻለሁ። አምላክ የሆይ ይቅር በለኝ ከበደለኛዎቹ አንዱን እንደምትቀበል ተቀበለኝ እያለ ስንሄድ አምላካችን ባሪያ፣ አሽከር፣ ሎሌ አድርጎ ሳይሆን ልጆቹ አድርጎ ይቀበለናል። ለእኛም የሚገባውን መልካም ነገር ሁሉ ያደርግልናል። እንግዲህ እግዚአብሔር የጠፉትን እንዲህ የሚቀበል አምላክ ነው። ታዲያ ይህን የፍቅር አምላክ ይህን የረራህ አምላክ ሁላችን ልናከብረውና ልንከተለው በንስሐ ወደሱ ልንመለስ ያስፈልጋል። በሰማይ ባሉ መላእክት ታላቅ ደስታ ይሆናል። በእግዚአብሔር ጉባኤ ታላቅ ዝማሬ ይሆናል። ታላቅ ዕልልታ በሰማይ ይሆናል። ሁላችን በንስሐ ተመልሰን ወደ እግዚአብሔር ስንቀርብ በጠፋው በግ አምሳል በተነገረው ምሳሌ ላይ በጉ ሲገኝ በጎረቤቱ መካከል ደስታ እንደሆነ፣ ድሪሙ ሲገኝም ታላቅ ደስታ እንደተደረገ፣ የጠፋው ልጅም ሲገኝ ታላቅ ድግስ እንደተደገሰ በእያንዳንዳችን ነብስ መዳን እግዚአብሔር በላይ ባሉት በጉባኤያቱ መካከል የደስታን አዋጅ ያውጃል። እንግዲህ ሁላችንም ለእኛ እግዚአብሔር ምን ያክል ታላቅ ዋጋና ከበሬታ እንዳለው ካወቅን በንስሐ ወደ እግዚአብሔር እንመለስ። አፍረን በዚያው አንቅር። የውርደት ኑሮ ለእኛ የሚገባ ነገር አይደለም። እንግዲህ በየትኛው በደልም እንደተጠመድን እንወቅ። እንደ በጉ ባለማወቅ ነው የጠፋነው ወይስ እንደ ድሪሙ በንዝህላልነት ኃጢአት ነው የተያዝነው ወይስ እንደጠፋው ልጅ በጥጋብ ምክንያት ነው ከእግዚአብሔር በረከት የተለየ ነው? እንግዳውስ ባለማወቅ እንዳንጠፋ ወንጌሉን እንማር፣ መምህሮቻችን እንስማ፣ ቤተክርስቲያንን እንስማ፣ ቃሉን እንስማ። ከመንጋው እንዳንርቅ እንደ በጉ ባለማወቅ ተንርትን የአውሬ ራት እንዳንሆን ወደ ፈላጊያችን ወደ እረኛችን እንጠጋ፣ ካለንበት እንመለስ፣ ከመንጋው እንቀላቀል። እንደ ዱሪሙም በነዚህ ላልነት ከሆነ የጠፋ ነው። በእውነት ለሕይወታችን እንጠንቀቅ። ለሕይወታችን ዋጋ እንስጥ። ለሕይወታችን ከበሬት አይኑረን። እንደ ጠፋው ልጅም እግዚአብሔር የሰጠንን በረከት ባለማስተዋል የተሻለ ያለ መስሎን፣ ከእግዚአብሔር የበለጠ የሚመች ያለ መስሎን ከሆነ የጠፋ ነው። ነፍሳችን በላይ በሰማይም፣ በታች በምድርም፣ በሚታየውም፣ በማይታየውም ሁሉ ከእግዚአብሔር የተሻለና የከበረ አንዳች ነገር እንደሌለ ልታውቅ ይገባታል። ከእግዚአብሔር ጋር ከመኖር የበለጠ ሰላም የለም። ከእግዚአብሔር ጉባኤ ከመለየት የከፋም ክፉ ነገር የለም። ታላቅ ኪሳራ ከእግዚአብሔር መለየት ነው። ታላቅ በደል ነፃነትን ለማይረባ በደል ማዋል ነው። እንግዲያውስ በዚች በምንኖርባት በአሜሪካ እንዲሁም በሌላውም ክፍል ዓለም የምንኖር ህዝቦች የምንኖርበት ዓለም ባህሪ እንዳይለውጠንና ከአባታችን የወረስነውንና ያገኘነውን ነፃነትና ልጅነት ክፉ መንፈስ እንዳያስነጥቅን ልንጠነቀቅ ያስፈልጋል። በቅድስና ለመኖር ልንተጋ ይገባል። የተሻለና መልካም የሆነ ነገር ያገኘን መስሎን ከአምላካችን ከእግዚአብሔር ርቀን በሕይወታችን ላይ ታላቅ ኪሳራ፣ በሕይወታችን ላይ ታላቅ ውከት እንዳንፈጥር ጥንቃቄ ያስፈልጋል። ይህ የጠፋው ልጅ ታሪክ ለሁላችን ታላቅ ምሳሌ ሊሆነን ይገባል። ከአባቱ ቤት ወጥቶ ምን ላይ እንደወደቀ ሁላችን ልብ ልንል ያስፈልጋል። እንግዲህ እግዚአብሔርን ፍቅር እየተመለከትን ወደ እግዚአብሔር እንመለስ። አንፈር፣ አንሰቀቅ። እግዚአብሔር የማይምርም አይምሰለን። ለኔ የሚገባ ምህረት እግዚአብሔር አይኖረው፣ የሰራሁት ኃጢአት ከይቅርታ በላይ ነው እያሉ ብዙዎቹ ከእግዚአብሔር መንግሥት ርቀው ይገኛሉ። እኔ ብመለስስ፣ ለኔ ንስሐ አለው ወይ? እግዚአብሔር እኔንስ ይቀበለኛል ወይ? ለኔ የሚሆንስ መልካም ነገር አለው ወይ? የሚሉ ብዙ ሰዎች አሉ። በእውነት ከተመለስን እግዚአብሔር ሁሉ ሊቀድስ የሚችል አምላክ እግዚአብሔር የተራበችውን ነፍስ ሊያጠግብ የሚችል አምላክ ነው። ለተራቆቱት ሁሉ የሚበቃ ልብስ እግዚአብሔር አለው። ባዶ እግራቸውን ለሚሄዱት ሁሉ የሚበቃ የጽድቅ መከላከያ እግዚአብሔር አለው። ለወደቁት ሁሉ በቂ የሆነ ሁሉንም ከወደቁበት የሚያነሳ የማይደክም የጽድቅ ክንድ አምላካችን እግዚአብሔር አለ። እግዚአብሔር የተበተኑትን ለመሰብሰብ የሚያስችል ርኅራኄና ፍቅር አለው። ሁል ጊዜ አይኖቹ ወደኛ ነው የሚያዩት። ያጠፋነውን ሳይሆን የጠፋነውን አምላካችን ይመለከታል። ስለዚህ እግዚአብሔር የማይወደው በደላችንና ኃጢአታችንን እንጂ እኛን ስላልሆነ ሁላችንም ስለሚወደንና ስለሚያስበን ወደ እግዚአብሔር ልንመለስ ይገባል። ማንም ሰው በሕይወቱ ተስፋ ቆርጦ ከእግዚአብሔር ተለይቶ ሊኖር ተገቢ አይደለም። እንግዲያውስ ለመናገርና ለመናዘዝ የሚያሳፍር የፊት አፍረት የሆነ በደልና ኃጢአት የሰራን ሰዎች እንኳን ብንኖር ወደ እግዚአብሔር ልንመለስ ይገባል እግዚአብሔር የፍትህን ሀፍረት የሚያስወግድ ፊትን የሚያበራ አምላክ ስለሆነ ስለዚህ በእውነትና በጽድቅ ወደ እግዚአብሔር እንመለስ በቅድስና በክብር ወደ እግዚአብሔር እንመለስ በንስሐ ወደ እግዚአብሔር እንመለስ የንጉሱ የእግዚአብሔር ልጆች ሆይ ለምንድን ነው ዛሬ በረሃብ ብዙዎቻችን የምናልቀው በታላቅ መንፈሳዊ ረሃብ ብዙዎቹ ተርበዋል ለብሰው የሚሄዱ የሚመስሉ ግን ራቁታቸውን የሚሄዱ ብዙዎች ናቸው የልብስ ራቁትነት በስጋ እጦት ምክንያት ይመጣል። የነብስ መራቆት ግን በመንፈሳዊ እጦት በመንፈሳዊ ህይወት ጉርለት ምክንያት ነው የሚመጣው። የታላቁ የንጉሱ የእግዚአብሔር ልጆች ከአሳማ ጋር የሚሰለፉበት በረሃብ የሚያልቁበት ምን ምክንያት አላቸው? አንተ አንቺም ታላቁ እግዚአብሔር ልጆቹ እንድትሆኑ የጠራችሁ ወገኖቼ ሆይ ይህን መንፈሳዊ መልእክት የምትሰሙ ከመንፈሳዊ ረሃብ ከስጋዊውም ረሃብ የሚታደግ አምላካችን እግዚአብሔር ነው። እንግዳውስ የነውሩ ኑሮ ይብቃ፣ የድፍረቱ ኃጢአት ኑሮ ይብቃ፣ ያለመመለሱ ጊዜ ይብቃ፣ የጨለመው ሰዓት ይብቃ፣ የዝሙትና የመዳራት ጊዜ ይብቃ። ልባችን የደነደነበት ጊዜ ይለፍ፣ ሌሊቱ ይንጋ፣ ብርሃን ለሕይወታችን ይውጣ፣ ወደ እግዚአብሔር እንመለስ። እግዚአብሔር ለሁላችን የሚበቃ አምላክና መድኃኒት እንደሆነ ምንወቅ፣ ታላቁን ማዕድ እንሳተፍ። በታላቁ ዝማሬ ውስጥ አብረን የምንሳተፍ መዘምራን እንሁን። በሰማይ ባለችው በጽዮን እንድንሰበሰብ ዛሬ በምድር ባለችው ህብረት ውስጥ እንካተት። በእውነት ወደ ልባችን እንመለስ። የእግዚአብሔር ቤት ማዕድ ይናፍቅ፣ የበደሉ ኑሮ ይሰልቸን፣ የእግዚአብሔር መንግስት ትታየን። ለህይወታችን የሚያስፈልገው ነገር ያ ነው። እንግዲህ አሁን እግዚአብሔር የወደቅንበትን እግዚአብሔር ያሳየን ለመለማመድ የምንሞክረውን ክፉ ህይወትና አሳዛኝ የበደል ኑሮ እግዚአብሔር ምን ያክል የከፋ እንደሆነ ልቦናችንን አብርቶ ያሳየን። ይህ ነው ለህይወታችን የሚያስፈልገው ነገር። እንግዲያውስ ሁላችንም በብሩህ ልቦናና በቀና ህይወት የእግዚአብሔርን ነገር በመስማትና በመታዘዝ በቅድስና ለመኖርነት ጋር አምላካችን እግዚአብሔር ከጠፋንበት ይመልሰን። በምረት አይኖቹ ይሄን አምላካችን ሆይ የጠፉትን መንጋዎች ይህን አንተ መልስ። ባለማወቅ የባዘነውን በግ ከወደቀበት አንስተ በትከሻህ ተሸክመህ ወስደህ ከመንጋው የጨመርክ አምላክ ሆይ፣ ባለማወቅ የጠፋውን ህዝብህን አንተ ሰብስብ። የጠፋውን ጌጥ ከጠፋበት ቦታ ፈልጋ በመብራት እንዳገኘችው እናት የሁላችን ህይወት ከጠፋበት በብርሃነ ወንጌልህ የምትፈልግ የሰላም አምላክ ሆይ ለሕይወታችን የምትጠነቀቅ አምላክ ነህና ጌጥህ የሆነችውን የሁላችን ነብስ፣ አንተ ካለችበት፣ አንሳት። አምላካችን ሆይ በጥፋትና በበደል በጥጋብ ምክንያት ካንተ የተለየችውን ህይወትም አንተ ሰብስብ፣ ከወደቀችበትም አንተ ጥራት። አባትና አምላክ እግዚአብሔር ሆይ የሁላችን ነብስ አንተ አድን። ክብርና ምስጋና አምልኮና ስግደት የጠፉትን ለሚቀበለው ለአምላካችን ለእግዚአብሔር ይሁን። ዛሬም ዘወትርም ለዘላለሙ አሜን።